የሐዋሳ ዩኒቨርሲቲ በመሰረተባቸው ክስ ሲዳማ ዞን ከፍተኛ ፍርድ ቤት እየቀረቡ ያሉት የኢትዮ ምህዳር ጋዜጣ አዘጋጆች ጉዳያቸው አዲስ አበባ ላይ እንዲታይ ያቀረቡት ጥያቄ ዛሬም ተቀባይነት አላገኘም። አዘጋጆቹ ወደ ፍሬ ነገሩ ገብተው እንዲከራከሩ ብይን የሰጠው የሲዳማ ዞን ከፍተኛ ፍርድ ቤት ለህዳር ሃያ አምስት ቀን ቀጠሮ ሰጥቷል። እስክንድር ፍሬው ከአዲስ አበባ ተከታዩን አስተላልፏል። የሐዋሳ ዩኒቨርሲቲ የማኔጅመንት አባል በሙስና እጅ ከፍንጅ ተያዙ በሚል ኢትዮ ምህዳር ያወጣው ዘገባ የክሱ መነሻ ነው። የተያዙት ሰው የቡድን መሪ እንጂ የማኔጅመንት አባል አይደሉም በማለት ነው ዩኒቨርሲቲው የስም ማጥፋት ክስ የመሰረተው። የሲዳማ ዞን ከፍተኛ ፍርድ ቤት የኢትዮ ምህዳር ጋዜጣ ዋና አዘጋጅ ጌታቸው ወርቁንና ስራ አስኪያጁን ሚሊዮን ደግነውን ለዛሬ የቀጠረውም ወደ ፍሬ ነገሩ ገብተው እንዲከራከሩ ነበር። የተከሳሾቹ ጠበቃ አቶ ተማማ አባቡልጉ ከሐዋሳ በስልክ እንደገለጹት ግን ዛሬ ወደ ዋናው ክርክር አልተገባም። ባለፈው የችሎቱ ውሎ ያቀረብነው መቃወሚያ ስድስት ነጥቦች ያሉበት ነው ያሉት አቶ ተማም፣ ከነዚህ ውስጥ በሁለቱ ላይ ብይን አልተሰጠም በሚል ዛሬ ለፍርድ ቤቱ ማቅረባቸውን አስረድተዋል። የሁለቱ ነጥቦች ይዘትም በፍትሐ ብሔር ስነ ስርዓት ህግ ዘጠኝ አስራ ሁለት መሰረት ጉዳዩ መታየት ያለበት ጋዜጣው በተመዘገበበት አዘጋጆቹም በሚኖሩበት ቦታ ነው የሚል እንደሆነ አብራርተዋል። ይህንን መቃወሚያም ቀደም ሲል ብይን የተሰጠበት ጉዳይ አካል ነው በሚል ፍርድ ቤቱ እንዳልተቀበለው ጠቅሰዋል። ተከሳሾቹ ወደ ፍሬ ነገሩ ገብተው እንዲከራከሩም ለህዳር ሀያ አምስት ቀን ሁለት ሺ ስድስት አመተ ምህረት ቀጠሮ መሰጠቱን ገልጸዋል። የኢትዮ ምህዳር ጋዜጣ አዘጋጆች ጌታቸው ወርቁና ሚሊዮን ደግ ነው በኦሮሚያ ለገዳዲ ለገጣፎ ከተማም ለጥቂት ቀናት ታስረው የተፈቱት ሰሞኑን ነው። ከለገጣፎ እስር በኋላ ከቪኦኤ ጋር ቆይታ ያደረገው የኢትዮ ምህዳር ስራ አስኪያጅ ሚሊዮን ደግ ነው ስራችንን በስጋት እንድንሰራ እየተደረግን ነው ብለዋል። በፌዴራል ደረጃ ፍቃድ ያገኘ ጋዜጣው በመላ ኢትዮጵያ የሚከፋፈል ጋዜጣ ያለው መጠየቅ ያለበት በፌዴራል ደረጃ ነው። በህጉ መሰረት ግን የትኛውም ክልል በየትኛውም ሰዓት መጥቶ ይዞን የሚሄድ ከሆነ ስራም ይበደላል። የህግ አግባብነት የሌለው ህግ ጥሰትም ነው ይሄ ራሱ። ስለዚህ የፌዴራል መስሪያ ቤቱ ክልሎችን አግባብነት ባለው በፍርድ ቤት መጠየቅ አለብን፣ ወይም ማረሚያ የምናወጣበት መንገድ ማረሚያ ማውጣት አለባቸው ካሉ መውጣት አለበት። በዛው በወጣበት ሰዓት ላይ በወጣበት ጋዜጣ ላይ በወጣበት ቦታ ላይ እናወጣለን። ግን ማረሚያ የማይጠይቁም ቀጥታ ፖሊስ መጥቶ ነው እኔን አሁን ከቢሮ የወሰዱኝ። ሁለት ሲቪል የለበሱ ና የለገጣፉ ፖሊሶች ና ሁለት የፖሊስ ልብስ ደንብ ልብስ የለበሱ የመን አካባቢ ፖሊስ ጣቢያዎች ናቸው። ስለዚህ ድንገት ነው የተያስኩት። በሳምንቱ ቅዳሜ ልክ ለስራ ስንሰበሰብ፣ ቀጣይ ደግሞ የትኛው ክልል ይወስድሃል። ስለዚህ ፍራቻ አለ ማለት ነው በሰራተኛው ላይ ቀጣይ ደግሞ አንዱ ክልል መጥቶ እስከሚወስድ ድረስ እስኪ ቢሮ ተቀመጥ ነው ያሉኝ። ይሄ ፍርሃትን ይላል ማለት ነው። እኛ ደግሞ የምንሰራው እውነትን እስከሆነ ድረስ ጋዜጣችን ላይ እንደምንለው እውነትን፣ ስለ እውነት እንሰራለን። ስለሆነ የምንለው እኛ የምንሰራው ጋዜጠኝነት ና ጋዜጠኝነትን ብቻ ነው። ከዚህ ውጭ ለገጣፉ ላይ በግሌ የሚጠቀመው ነገር የለም። አዋሳ ላይ በግሌ የሚጠቀመው ነገር የለም። ህብረተሰቡ ህዝቡ፣ መንግስት፣ አገር ነው የምትጠቀሙ። ስለዚህ ላይህን ሁሉ የምንሰራውን ነገር መንግስት ዋስትና ሊሰጠን ይገባል። ስጋት አለን። አሁንም አዲስ አበባ በቅርብ ርቀት ላይ በምትገኘው የለገጣፎ ለገዳዲ ከተማ ለስር የተዳረጉት በአካባቢው ያለውን የመሬት አስተዳደርና ሌሎች ጉዳዮችን በተመለከተ ባወጧቸው ዘገባዎች ምክንያት መሆኑን ሚሊዮን አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።